ከፍተኛ አመራሮችን ጨምሮ 132 አባሎቹ በእስር ላይ እንደሚገኙ የመላው ኢትዮጵያ አንድነት ድርጅት መኢአድ ገልጧል። ከነዚህ ውስጥ የተወሰኑት በዚህ ዓመት በተካሄደው አገራዊ ምርጫ እጩ ተወዳዳሪ፣ ታዛቢና ደጋፊዎች የነበሩ ናቸው ብሏል። የደረሱበት የማይታወቁ መኖራቸውንም ፓርቲው ትናንት በሰጠው መግለጫ አስታውቋል። እስክንድር ፍሬው ነው። ዝርዝሩን ይላከልን። ከቀድሞው ዋና ጸሐፊ አቶ ተስፋዬ ታሪኩ እስከ ቅርብ ጊዜው ሊቀመንበር ማሙሸት አማረ ከተራባል እስከ ፓርላማ እጩ መኢአድ ታሰሩብኝ ባላቸው ግለሰቦች ዝርዝር ተካተዋል። በተለያዩ የሀገራችን ዞኖችና ወረዳዎች 132 አባሎቻችን በእስር ላይ ይገኛሉ ብሏል ፓርቲው ትናንት ባወጣው መግለጫ። የፓርቲው ፕሬዝዳንት አቶ አበባው መሀሪ ለቪኦኤ እንዳብራሩት 132ቱ ሰዎች በተለያየ ጊዜ የታሰሩ ናቸው። ሁለት ዓመት የታሰሩ የታሰሩ አሉ። አንድ አመት የታሰሩ አሉ። ከምርጫው በኋላ በብዛት የታሰሩ አሉ። የታሰሩበትን ቦታ በተመለከተ ከሁሉም ያንተን ስንቶቹ ናቸው ከምርጫው በኋላ የታሰሩ? ታሳባው ለምሳሌ ከምርጫው ምርጫው ሲቃረብና ከምርጫው በኋላ ምርጫው ሲቃረብና ከምርጫው በኋላ 28 ሰዎች ታስረዋል። ሌሎች ግን ከዛ በፊት የታሰሩ ናቸው። የተለያየ ምክንያት እየተፈለገ ከዛ በፊት የታሰሩ ናቸው። አሁን በጣም የሚያስገርመውና በጣም እኛን እዛ ምርጫ መግባታችን ስህተት ነው ወይ ብለን ራሳችንን እንጠይቀው ያደረገን ምንድነው ከምርጫ በኋላ ታመራሩ ከታዛቢዎች እና ከአባላት እየተለቀሙ መታሰራቸው ነው። እንግዲህ አብዛኛዎቹ ዛሬ መግለጫ የሰጣችሁባቸው ሰዎች ቀደም ሲል የታሰሩ ናቸው። ዛሬ መግለጫውን መስጠት ያስፈለገበት ምክንያት ምንድን ነው? ምንድን ነው? እኛ ወደ ተለያየ የፍትህ አካላት ሄደን አቤት ብለን ነበር። እነዚህ ሰዎች በግፍ ነው የታሰሩ በሚል አቤት ብለን ነበር። ያ ምንም መልስ ሊያመጣ አልቻለም። እስካሁን ድረስ ያንን እንጠብቅ ነበረ። በሁለተኛ ደረጃ ዛሬ መስጠት የፈለግንበት ምክንያት ምንድን ነው? ከምርጫ በኋላ የታሰሩ ሰዎች እጅግ በጣም አሳሳቢ ሆነ። ዛሬም እየተለቀመ ነው። ዛሬም እየተ ተያዙ ነው እየታሰሩ ነው ያሉ። በምንም ታምር ለምሳሌ አባባ ያሉ የሚባል ቡሬ አለ ተብሬ ተይዞ ባህር ዳር ታስሮ እየተሰቃየ ያለ እስረኛ ነው። ስለዚህ እዚህና ወጣቸው ኃላፊነታቸው በምርጫው ተወዳዳሪ ነበር፣ በምርጫው የተወካዮች ምክር ቤት ተወዳዳሪ ነበር። ተባለው አሁን ምክንያት ምንድነው? ህዝብ ቀስቅሰሃል፣ ህዝብ አነሳስተሃል ህዝብ ሊቀሰቅስ ህዝብ ሊያነሳሳት ሱን እንዲመርጠው ሊቀሰቅስ ነበር መብቱ። ግን ይህን አድርገሃል በሚል ነው የታሰረው። እና ዛሬ መስጠት ያስፈልገው ምንድን ነው? ስጋት አሳድርብን የበለጡ እንደገና እየታሰሩ ወደ እስር ቤት የሚወረወሩበት ደረጃ ስለሆነ ይህን መግለጫ መስጠት አስፈልጎናል። አቶ አበባው ግን የኢትዮጵያ መንግስት ባለስልጣናት በተለያየ ጊዜ በሚሰጧቸው አስተያየቶች፣ መግለጫዎች ላይ መያድን ጨምሮ ተቃዋሚዎች ታሰሩብን የሚሏቸው አባሎች በፖለቲካ ምክንያት አይደለም የሚታሰሩት የማንም ፓርቲ አባል ይሁን አንድ ሰው ወንጀል ከሰራ መታሰሩ መጠ ሊቁ አይቀርም የሚል መልስ ነው እንግዲህ ሲሰጡ የሚደመጠው በተደጋጋሚ የኢትዮጵያ መንግስት ባለስልጣናት። እነዚህ አባሎቻችሁ መቶ ሰላሳ ሁለቱ በትክክል በፖለቲካ አቋማቸው ምክንያት ለመታሰራቸው ምንድን ነው የእናንተ ማስረጃ? በጣም ጥሩ ጥያቄ ነው። እኛ የምንለው አንድ ሰው እኮ በሚኖርበት ማህበረሰብ ውስጥ አጥፍቶ በጥፋቱ ቢታሰር እኛም ያንን ሰው የታሰረበትን ሁኔታ እንደግፋለን እንጂ መግለጫ የምንሰጥበት ሁኔታ የለም። ነገር ግን እነዚህ ሰዎች በፖለቲካ አመለካከታቸው ብቻ እየተደረገ ነው። ለምሳሌ ቅድም የጠቀስኩት በአማራ ክልል ያሉ ሰዎች በተለያየ ጊዜ ታስረዋል፣ ለፍርድ ቤት አልቀረቡም። ይቀርባሉ ብለን አስበን ነበር፣ አልቀረቡም እነዚህ ሰዎች። ስለዚህ መንግስት ጥፋት አላቸው ሌላ ነው ጥፋታቸው፣ ከፖለቲካ አመለካከታቸው ውጭ አጥፍተው ነው ያሰርኳቸው የሚል ከሆነ ወደ ፍርድ ቤት አቅርቦ በዚያኛው ቢያስፈርድባቸው እኛንም አፍ ሊያዘጋ ይችላል። ግን ይህ አይደለም። ፍርድ ቤት ሲለቃቸው መልሶ ያስራቸዋል። ፍርድ ቤት ነፃ ሲያወጣቸው መልሶ ያስራቸዋል። ፍርድ ቤት ምስክር አምጡ ሲላቸው ምስክር ያቀርቡም። ግን ዝም ብሎ ፍርድ ቤት ሲያቀርቡ ያስሯቸዋል። እኛ መንግስት ሰርቀው ሰው ደብድበው ጥፋት አጥፍተው ቢታሰሩ የሀገሪቱ ሕግ ተሽሮ እኛ አባሎቻችን ስለሆኑ አጋር ናቸው ብለን አንልም። ግን እኛ የምናውቀው ሙሉ በሙሉ በፖለቲካ አመለካከታቸው እንደታሰሩ አባሎቻቸው በብዛት የታሰሩት ከአማራ ክልል መሆኑን የመያዱ ፕሬዝዳንት ጠቁመዋል። የዚያን ያህል ባይሆንም በሌሎቹ የሀገሪቱ ክልሎችም የታሰሩ መኖራቸውን አስረድተዋል። የኢትዮጵያ መንግስት ባለስልጣናት ተቃዋሚ ፓርቲዎች በተለያየ ጊዜ ለሚያወጧቸው መሰል መግለጫዎች ምላሽ ሲሰጡ አይታይም። በሀገሪቱ ውስጥ አንድም የፖለቲካ እስረኛ እንደሌለ ግን በተደጋጋሚ ተናግረዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ